በዩናይትድ ስቴትስ የጆርጂያው ተወካይ ጆን ሊዊስ ከነገ በስቲያ አርፕ በሚካሄደው የቃለ ማህላ ስነ ስርዓት ላይ እንደማይገኙ ያላቸውን እቅድ ተከትሎ ተመራጩ ፕሬዚደንት ዶናልድ ትራምፕ በሲቪል መብቶች ታጋይ ላይ የትችት ናዳ ውርደዋል። ኮንግረስማን ልዊስ ወሬ ብቻ እንጂ እርምጃ መውሰድ ወይም ውጤት ማስመዝገብ አይሆንላቸውም ሲሉም ትራምፕ ተችተዋል። ጆን ሊዊስ ወንጀል የበዛበትንና እየተፈረካከሰ ያለውን ወረዳቸውን ማስተካከል ሲገባቸው ስለ ምርጫ ውጤት በሐሴት ምሬት ያሰማሉ በማለትም ወርፈዋቸዋል። ውዝግቡ ከተፈጠረ ወዲህ በተመራጩ ፕሬዝደንት የቃለ መሐላ ስነ ስርዓት ላይ እንደማይገኙ የሚገልጹ የዩናይትድ ስቴትስ ተወካዮች ምክር ቤት አባላት ቁጥር ከአምሳ በላይ ደርሷል። ሰሎሞን ክፍሌ ዝርዝሩን ያቀርባል። ተመራጩ ፕሬዝደንት ዶናልድ ትራምፕ ኮንግረስማን ጆን ሉዊስን ማጥቃት የጀመሩት የሲቪል መብቶች ታጋዩ ትራምፕን በሕጋዊ ፕሬዝደንትነት አልቀበልም ካሉ በኋላ ነው። የማርቲን ሉተር ኪንግ ጁኒየር መታሰቢያ በዓል በዩናይትድ ስቴትስ በሚከበርበት ዋዜማ በተፈጠረው በዚህ አለመግባባት ኮንግረስማን ጆን ሉዊስ ሩሲያ ትራምፕን በፕሬዝደንትነት ለማስመረጥ ያደረገችው ሙከራ ሰርቷል ብለው እንደሚያምኑ ተናግረዋል። ዶናልድ ትራምፕ ባለፈው ቅዳሜ ባስተላለፉት የትዊተር መልእክታቸው እኔን ከመተቸት ይልቅ ሕግ አርቃቂው ሉዊስ የወከሏቸውን ሰዎች በማገልገል ላይ ቢያተኩሩ ይበጃል ብለዋል። ኮንግረስማን ጆን ሉዊስ አርብ ተቀርጾ እሁድ በተሰራጨው የኤንቢሲ ሚት ዘ ፕሬስ ቃለ ምልልስ እኔ ከሰዎች ጋር አብሮ ለመሥራት በመሞከር አምናለሁ። አሁን ግን ሁኔታው ከብዷል። ወደፊት ደግሞ ይብሱን አስቸጋሪ ይሆናል እኔ በግሌ ይህ ተመራጭ ፕሬዚደንት ሕጋዊ ፕሬዚደንት ነው ብዬ አላምንም ብለዋል ጆን ሉዊስ አክለውም ሩሲያውያን ይህን ሰው ለማስመረጥ ተሳትፎ አድርገው የረዱ ይመስለኛል ሲሉም አብራርተዋል የኮንግረስመን ቃል አቀባይ ሊንዳ ጆንስ ለትራምፕ የትዊተር ጥቃት ምላሽ ከመስጠት ተቆጥበዋል እኛ እንደ ሀገር ግን የባዕድ መንግሥት በምርጫ ሂደታችን ጣልቃ ገብቶ ከሆነ ማወቅ አለብን ብለዋል የቅዳሜ ጠዋቱ የትራምፕ ትዊተሮች ናንሲ ፔሎሲን ጨምሮ ከበርካታ ዲሞክራቶች ጠንካራ ምላሾችን አስከትሏል። የሩሲያን በዩናይትድ ስቴትስ ፕሬዚደንታዊ ምርጫ ጣልቃ መግባት አስመልክቶ የሀገሪቱ የደህንነት ጥበቃ መስሪያ ቤቶች በቅርቡ የደረሱት ድምዳሜ አለ። ያም ሩሲያ ውጤቱ ለትራምፕ ባደላ መልኩ እንዲሆን ለማድረግ ሞክራለች የሚል ነው። ራሳቸው ተመራጩ ፕሬዝደንት ዶናልድ ትራምፕም ቢሆኑ ሩሲያውያን በዲሞክራቲክ ፓርቲው የኮምፒውተር መረብ ላይ ጥቃት በማድረስ ኃላፊነት አለባት የሚለውን ድምዳሜ ተቀብለዋል። ሆኖም ትራምፕ በውጤቱ ላይ ያሳደረው አንዳችም ተጽዕኖ የለም በሚለው አቋማቸው ጸንተዋል። በድምፅ ቆጣሪ መሣሪያዎች ላይ ምንም አይነት ማጭበርበር አልተፈጸመም ሲሉም ትራምፕ አክለዋል። አንጋፋው የሲቪል መብቶች ታጋይ ጆን ሉዊስ በደቡብ ምስራቅ ጆርጂያ ስቴት የሚወክሉት ሰፊ ወረዳ አትላንታ ከተማንና አካባቢዋን ይጨምራል። በዚያ ግዛት ውስጥ የሚኖሩ አብዛኛው ሕዝብ አፍሪካውያን አሜሪካውያን ሲሆን ኢኮኖሚያዊ እድገቱም በዩናይትድ ስቴትስ ፈጣን ከሚባሉት አንዱ ነው። እርግጥ በዚያ የወንጀል ተግባርና የድህነት መጠን በብሔራዊ ደረጃ በአማካይ ከፍተኛ ነው። ያም ሆኖ ግን አትላንታና አካባቢው እንደ ዝነኛው አትራፊ ድርጅት ኮካ ኮላና የዴልታ አየር መንገድ መቀመጫ ነው። በፖለቲካ አንጻር ከታየ ከከባድ ሚዛኖቹ ጋር ነው የሚሰለፉት። እንደ አውሮፓውያን ዘመን አቆጣጠር በ1963 ዓ.ም ማርቲን ሉተር ኪንግ ጁኒየር ዝነኛውን አይ ሃቭ ኤድሪም ስፒች ሕልም አለኝ የተባለውን ንግግር ያሰሙበትን ግዙፍ የዋሽንግተን ሰልፍ ካደራጁ የሲቪል መብት ታጋዮች አንዱ ናቸው። በወቅቱ ከ200,000 በላይ ሕዝብ ያን የማርቲን ሉተር ኪንግ ጁኒየር ታሪካዊ ንግግር አዳምጧል። ያ ከሆነ ከሁለት ዓመታት በኋላ በ1965 መሆኑ ነው። በደቡባዊቷ ከተማ ሴልማ አለባማ በሰላማዊ የሲቪል መብቶች ሰልፍ ላይ ሲሳተፉ በፖሊሶች በደረሰባቸው ከባድ ድብደባ የራስ ቅላቸው ተሰብሮ ለጥቂት ከሞት ድነዋል። የክፍለ ግዛቱ ፖሊስ በተቃዋሚ ሰልፈኞች ላይ ያኔ የወሰደው ጨካኝ ድብደባ ዛሬ ድረስ የሚታወሰው ብላዲ ሳንዴ ወይም እልቂት የተካሄደበት እሁድ ተብሎ ነው። በሰላማዊ ተቃውሞ ሰልፎች ላይ ፖሊስ የወሰደውን አረመኔያዊ እርምጃ በቴሌቪዥን የተከታተሉ ብዙ ሚሊዮን አሜሪካውያን በሁኔታው ክፉኛ ደነገጡ። ኮንግሬሱም የመምረጥ ነጻነት ሕግ እንዲያጸድቅ አስተባበረና እነሆ ዛሬ አፍሪካውያን አሜሪካውያን በምርጫው መሳተፍ ቻሉ። የቀድሞ ሕጋዊ እንቅፋቶች ሁሉ ተነሱለት። የካሊፎርኒያው ኮንግረስማን ጃሬድ ሃፍማን በፌስቡክ መልእክታቸው በሞራል ግልጽነታቸው ገዝፈው በሚታዩት አንጋፋው የሲቪል መብቶች ታጋይ በመጠቃታቸው ልቤ ክፉኛ አዝኗል ብለዋል። ጆን ሉዊስ ብሔራዊ ሀብታችን ናቸው ሲሉም አወድሰዋቸዋል። ሕግ አርቃቂው ሃፍማን አክለውም ትራምፕ ቆዳቸው የሳሳና መከበር የማይፈልጉ ብሎም ማደግ የማይችሉ ናቸው ሲሉ በምሬት ተናግረዋል። እንደ ፕሬዚደንት ትራምፕ ይዘውልን የሚመጡት ከዚህ በፊት አይተን የማናውቀው ውርደት፣ ትርምስ፣ ውዝግብና ግጭት ይሆናል ሲሉም ተንበየዋል። ጆን ሉዊስ በትራምፕ ቃለ መሐላ ሥነ ሥርዓት ላይ ላለመገኘት የደረሱበት ውሳኔ ሌሎች የምክር ቤቱን አባላትም አነሳስቷል። የካሊፎርኒያዋ ባርበራ ሊ በትዊተር መልእክታቸው በዶናልድ ትራምፕ የቃለ መሐላ ሥነ ሥርዓት ላይ አልገኝም ብለዋል። ጆን ሉዊስን ሰደብክ ማለት አሜሪካን ሰደብክ ማለት ነው፣ ያሉት ባርብራ ሊ ዶናልድ ትራምፕ እንኳን ሀገር ለመምራት የጆን ሉዊስን ጫማ ለማጽዳት እንኳ ብቁ አይደሉም ሲሉ ወርፈዋል። ከጆን ሉዊስ ጎን እቆማለሁ ሲሉም አስታውቀዋል። ሌላው የካሊፎርኒያ ኮንግረስማን ቴድ ሊዩ በበኩላቸው ለእኔ በቃለ መሐላ ሥነ ሥርዓቱ ላይ ላለመገኘት የምደርስበት የግል ውሳኔ ቀላል ነው። ከዶናልድ ትራምፕ ጋር ነው ወይስ ከጆን ሉዊስ ጎን የምቆመው? እኔ ከጆን ሉዊስ ጋር ቆማለሁ ብለዋል። እርሳቸውም በትዊተር እስካሁን ባለው ጊዜ በተመራጩ ፕሬዝደንት ዶናልድ ትራምፕ የቃለ መሐላ ሥነ ሥርዓት ላይ እንደማይገኙ ያስታወቁ የሕዝብ ተወካይ ዲሞክራቶች ቁጥር ከ50 በላይ መሆናቸው ተመዝግቧል።